በሱልጣናት በሚተዳደረው የአፋር አካባቢ እርሳቸው ማዕረጉን ያገኙት ገና በአስራ ስምንት ዓመታቸው ነው። ሰሞኑን ከዚህ ዓለም በሞት የተለዩት ሱልጣን አሊሚራህ ሐንፍሬ ቤተሰቦቻቸው እንደሚሉትም ማዕረጉን ያገኙት ከእርሳቸው በፊት ከነበሩት አጎታቸው ሱልጣን መሐመድ ያዩ ቀጥሎ ነው። ይህንን ኃላፊነት ተጠቅመው ባከናወኗቸው በርካታ ተግባራት በሀገሪቱ ታዋቂና ተሰሚ የሆኑ መምጣታቸውንም ይናገራሉ። ግርማዊ ቀዳማዊ ኃይለስላሴ በሰጧቸው ተጨማሪ ማዕረግ ምክንያትም ቢትወደድ አሊሚራ ሃንፍሬ ተብለው የሚጠሩ እንደነበር እነዚሁ ቤተሰቦቻቸው አጫውተውኛል አዲስ አበባ በሚገኘው የሱልጣኑ መኖሪያ ቤት ለቅሶ ከተቀመጡት ቤተሰቦቻቸው መሃል የወንድማቸው ልጅ አቶ ከዳፎ አይዳሂስ ለቪኦኤ እንዳሉት ሟቹ የበርካቶች ባለውለታ ናቸው ክቡር ሱልጣን አሊሚራህ አባታችን የእኛ አባት ብቻ አይደሉም የኢትዮጵያ ህዝብ የክርስቲያኑም የሙስሊሙም አባት ናቸው የአፋር ልጆች ያስተማሩ ለአፋር ልጆች አይን የገለጡ ለአፋር ልጆች ታሪክን የመሰረቱ ክቡር ውድ አባታችን ናቸው። ክቡር ስልጣን አሊም ረሓም ፍሬ በንጉሱ ዘመነ መንግስት የአፋር ልጆች በግብርና ስራ እንዲተዳደሩ ከመንግስት ጋር በመነጋገር በሳቸው ዋስትና ባንክ ገንዘብ እንዲሰጥ ለአፋር ገበሬዎች አድርገው አውሳ ይስዒት አሳቸው የተወለዱበት አገር እንደ ኩዌት አምራች አገር ነች ኩዌት እስከ መባል በገንዘብ ከፍተኛ ገቢ ምንጭ በማስገኘት በጥጥ እርሻ ልማት ላይ ብዙ የአፋር ልጆች ያጎለመሱና ና ያሳደጉ ናቸው። የጥጥ እርሻው በዛ ጊዜ የተጀመረው ማለት ይቻላል። እዛን ጊዜ ነው የተጀመረው። በጥጥ ምርት ይታወቃል፣ አፋር ይታወቃል። በንጉሱ ጊዜ እሳቸው ባደረጉት ጥረት ነው። ከመንግስት ጋር ከንጉሱ ጋር ተነጋግረው ባንኮች ብድር እንዲሰጡ አድርገው፣ ባንክ ብድር የሚሰጠው በሳቸው ዋስትና። ገበሬው ካረሰ በኋላ ያንጥጥ ሸጦ ለባንክ ገንዘቡን ገቢ ያደርግ ነበር በሳቸው ዋስትና። ይሄ ይደረግ ነበር፣ ለብዙ ለአፋር ልጆች። ሁለተኛ ደግሞ የባላባት ትምህርት ቤት በሚባለው ውስጥ የአፋር ልጆች በባላባት ትምህርት ቤቶች አስገብተው በሚኒስትርነት ማዕረግ፣ በአምባሳደርነት ማዕረግ የአፋር ልጆች ተማሩ ተብለው ያሉት እሳቸው ያስተማሯቸው ናቸው። የባላባት ትምህርት ቤቶች ሲባላል በንጉሱ ጊዜ ባላባት ትምህርት ቤት ተብሎ ይለዩ ነበር። የተወሰኑ ትምህርት ቤቶች መድኃኔዓለም ትምህርት ቤት፣ ተፈሪ መኮንን ትምህርት ቤት፣ አስፋወሰን ትምህርት ቤት እየተባሉ ሻሻል ያሉ ትምህርት ቤቶች ማንም ሰው ሄዶ ሊመዘገብና ሊማርበት አይችሉ ነበር። እነሱ ከከፍተኛው ከሀገር መሪዎች ጋር ተነጋግረው ነበር የሚያስገቡት። በእንደዚህ አይነት ንገድ የአፋር ልጆች አይን የገለጡ ውድ አባታችንን ነው ያጣ ነው። የቀዳማዊ ኃይለሥላሴ መንግስት አክትሞ ወታደራዊው ደርግ ወደ ስልጣን ሲመጣም ፓርቲ አቋቁመው መታገላቸውን አቶ ከዳፎ ይናገራሉ። እንደ አውሮፓውያን አቆጣጠር በ1974 ያቋቋሙት የአፋር ነጻ አውጪ ግንባር በዚሁ በደርግ ዘመን በትጥቅ ትግል ውስጥ ጭምር መሳተፉንም ነው ያብራሩት። አቶ ከዳፎ እንደገለጹት ሱልጣኑ በዚህ የትግል ወቅት ለ17 ዓመታት በስደት ሳኡዲ አረቢያ ኖረዋል። ከደርግ ጋር ላደረጉት ትግልም ከተለያዩ የአረብ ሀገራት ድጋፍ ያሰባስቡ ነበር። ወደ ሀገራቸው ኢትዮጵያ እንደገና የተመለሱት የደርግ መንግስት ከወደቀ በኋላ ነው። ይህንኑ ክስተት ተከትሎ በተካሄደው የሽግግር መንግስት ጉባኤም ድርሻ ነበራቸው። አቶ ከዳፎ ለቪኦኤ እንዳስረዱት ኤርትራ በተገነጠለችበት የሪፈረንደም ሂደትም የአሰብ ጉዳይ ለብቻው በአፋር ሕዝብ እንዲወሰንና ኢትዮጵያ የባህር በር እንዲኖራት የሱልጣኑ ፍላጎት ነበር። የክቡር ሱልጣን አሊሚራህ ሃንፈሬ ጉዳይ የአፋር ልጆች በራሳቸው መብት እንዲወስኑ አቋምና ዓላማ ነበራቸው። ኤርትራም ውስጥ ኢትዮጵያም ውስጥ የሚኖሩት አፋሮች በሪፈረንደሙ ላይ ወደ ኤርትራንን ወይም ወደ ኢትዮጵያን ሆናለን የሚለውን ራሳቸው እንዲወስኑ ይህን መብት እንዲሰጣቸው ጥያቄ አቅርበው ነበር። አፋር ተነጣጥሎ ሳይሆን እንዳለ ለአፋር ህዝብ መብት እንዲሰጠው በዚህም መልኩ ተወስኖ ወደ ኤርትራ የሚቀረው ወይም የራሳቸውን ውሳኔ እንዲያደርጉ ለአፋር ህዝብ እድሉ እንዲሰጠው ተደርጎ ነበር። በዛ ሰዓት ያ እድል ለአፋር ህዝብ አልተሰጠም ነበር። ስለዚህ ስለዚህ እሳቸው አቋም ግን ከአሰብ አንጻር አቋማቸው ከአሰብ አንጻር ግን እድል እንዲሰጥ ነበር። በህዝብ እንዲወሰን ነበር የፈለጉት፣ በአፋር ልጆች እንዲወሰን ነበር። ያ አልተደረገም። ይህ አይነት አቋም ነበራቸው እስከ መጨረሻ። ከሽግግሩ መንግስት በኋላ ፖለቲካውን ትተው በመንፈሳዊ አባትነት የቀጠሉት ሱልጣን አሊ ሚራህ በኢትዮጵያ አንድነት ላይ የነበራቸው አቋም ጠንካራ እንደነበር በቤተሰቦቻቸው ተጠቅሷል። ባንዲራን በተመለከተ በአንድ ወቅት የሰነዘሩት አስተያየት ከበርካቶች አእምሮ የቀረ ይመስላል ከዘመዶቻቸው መሀልም ወይዘሮ መንበረ አድማሴ ይህንን አጫውተውኛል። ሱልጣን አሊሚራህ ለሀገራቸው አንድነት የቆሙ ጀግና ነበሩ። የባንዲራን ጉዳይ ተጠይቀው፣ ጋዜጠኛ ጠይቋቸው ሲነግሩ ግመላችን እንኳን ታውቃለች የኢትዮጵያን ባንዲራ እንኳን እኛ ግመላችን ታውቀዋለች ብለው የሚናገሩ የሀገር ምስክርና አባት ነበሩ። ካለፈው አንድ አመት ወዲህ የጤና እክል የገጠማቸው ሱልጣን አሊ ሚራህ በውጭ ሀገርና በአዲስ አበባው ጦር ኃይሎች ሆስፒታል ሕክምና ሲከታተሉ ቆይተዋል። ቤተሰቦቻቸው እንዳሉት ህይወታቸው ያለፈው ሚያዝያ 16 2003 ዓ ም በአዲስ አበባው መኖሪያ ቤታቸው ነው፣ በተወለዱ በዘጠና ዓመታቸው። ለመላው ቤተሰቦቻቸውና ወዳጆቻቸው ሁሉ መጽናናትን እንመኛለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።